ትምህርት አርባ አንድ ሳኦል በእግዚአብሔር ላይ ባመጠ ጊዜ ቀጣዩ የእስራኤል ንጉስ እንዲሆን እግዚአብሔር የመረጠው ማንን ነበር ሃ ዳዊትን ሁለት ሳኦልና ዳዊት የሚለያዩት እንዴት ነበር ሀ ሳኦል ከእግዚአብሔር ተለይቶ በኃጢአት እንደተወለደ አላመነም ነበር ዳዊት ግን አመነ ለ ሳኦል እግዚአብሔር ኃጢአትን ሁሉ በሞት እንደሚቀጣ አላመነም ነበር፣ ዳዊት ግን አመነ። ሀ ሳኦል እግዚአብሔር ብቻ ሊያድነው እንደሚችል አላመነም ነበር፣ ዳዊት ግን አመነ። መ ሳኦል እግዚአብሔር አዳኝ እንደሚልክ የገባውን የተስፋ ቃል አላመነም ነበር፣ ዳዊት ግን አመነ። ሦስት ዳዊት የራሱን ቤት ሰርቶ ካጠናቀቀ በኋላ ምን ለመስራት ፈለገ? ሀ ዳዊት ለእግዚአብሔር ቤት ለመስራት ፈለገ። አራት ለእግዚአብሔር ቤት የሚሰራው ማን ነበረ? ሀ የዳዊት ልጅ ሰለሞን። አምስት እግዚአብሔር ለዳዊት የገባው ታላቅ የተስፋ ቃል ምን ነበረ? ሀ እግዚአብሔር አዳኙን ከዳዊት ዘር እንደሚልክ ቃል ገባ። ስድስት ሰለሞን ለእግዚአብሔር የሰራው ቤተ መቅደስ እስራኤላውያን በበረሃ ለእግዚአብሔር ከሰሩት የማደሪያ ድንኳን ጋር የሚመሳሰለው እንዴት ነበር? ሀ የማደሪያው ድንኳንም ሆነ ቤተ መቅደሱ የመጀመሪያ ክፍል ቅድስት ይባል ነበር። ለ የማደሪያው ድንኳንም ሆነ ቤተ መቅደሱም ሁለተኛው ክፍል ቅድስተ ቅዱሳን ይባል ነበር። ሀ የማደሪያው ድንኳንም ሆነ ቤተ መቅደሱ ሁለቱንም ክፍሎቻቸውን የሚለይ መጋረጃ ነበራቸው። ሰባት እግዚአብሔር ቅዱስ ስለሆነ እና ኀጢአትን ሁሉ ስለሚጠላ ሊቀ ካህኑ በቅድስተ ቅዱሳን ውስጥ ምን ያደርግ ነበር? የእንስሳትን ደም በቃል ኪዳኑ ታቦት ላይ ይረጭ ነበር። ስምንት እግዚአብሔር ሊቀ ካህኑ በቃል ኪዳኑ ታቦት ላይ የረጨውን ደም ሲመለከት ምን ያደርግ ነበር? እግዚአብሔር ለቀጣዩ ተጨማሪ ዓመት የተሻለ መሥዋዕት እስከሚቀርብበት ጊዜ ድረስ ሕዝቡን በኀጢአቱ ከመቅጣት ይቈጠብ ነበር። ዘጠኝ የእንስሳት ደም የሰዎችን ኀጢአት ሊያስወግድ የማይችለው ለምንድን ነው? ምክንያቱም የኃጢአት ዋጋ የሚከፈለው በኃጢአተኛው ሞት ስለሆነ ነው። አስር ንጉሥ ሰለሞን ከሞተ በኋላ እስራኤላውያን ምን ደረሰባቸው? እስራኤላውያን ቀጣዩ ንጉሥ ማን መሆን እንዳለበት አልተስማሙም ነበር። ስለዚህ አስራ ሁለቱ የእስራኤል ነገዶች ተከፋፍለው ሁለት ሕዝቦች ሆኑ። 11 በሰሜን የሚገኙት አስር ነገዶች ምን ተብለው ተጠሩ? እስራኤል። አስራ ሁለት በደቡብ የሚገኙ ሁለት ነገዶች ምን ተብለው ተጠሩ? ይሁዳ። እግዚአብሔር ሁል ጊዜ ለሰዎች የሚናገረው ለምንድን ነው? ሰዎች እንዲድኑ። እግዚአብሔር ሰዎች ይድኑ ዘንድ እንዲነግሯቸው ለሰዎች መልእክቱን ይሰጣል። እግዚአብሔር መልእክቱን ለኖህ የሰጠው፣ ኖህም ይድኑ ዘንድ ለህዝቡ መልእክቱን ነገራቸው። እግዚአብሔር መልእክቱን ለሙሴ ሰጠው። ሙሴም ይድኑ ዘንድ ለፈርዖንና ለግብፃውያን መልእክቱን ነገራቸው። እግዚአብሔር መልእክቱን ለኢያሱ ሰጠው። ኢያሱም ይድኑ ዘንድ ለእስራኤላውያን መልእክቱን ነገራቸው። አንድ ቀን እግዚአብሔር ዮናስ የሚባል እስራኤላዊ ጠራ። እግዚአብሔር መልእክቱን ለዮናስ ሰጠው። ዮናስም ነነዌ በሚባል ከተማ ወደሚኖሩ እጅግ ክፉ ወደ ሆኑት ሰዎች መልእክቱን እንዲያደርስለት አዘዘው። ነነዌ ከተማ የሚኖሩት ሰዎች አሶራውያን ይባሉ ነበር። ትንቢተ ዮናስ 1 ቁጥር 1 እስከ 3 የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ክፋቷ በኔ ፊት ወጥቶአልና ወደ ታላቂቱ ከተማ ወደ ነነዌ ሄደህ በርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ኮበለለ፣ ወደ ተርሴስም ለመሄድ ተነሳ። እግዚአብሔር ዮናስ ወደ ነነዌ ከተማ እንዲሄድ የፈለገው ለምን ነበር? ምክንያቱም እግዚአብሔር የነነዌን ሕዝብ ስለወደደ ነው። ምክንያቱም እግዚአብሔር የነነዌን ሕዝብ ከኃጢአት ከሞትና ከሰይጣን ሊያድናቸው ስለፈለገ ነው። ዮናስ የኮበለለው ለምን ነበር? ዮናስ የኮበለለው ወደ ነነዌ ከተማ መሄድ ስላልፈለገ ነው። ዮናስ ወደ ነነዌ መሄድ ያልፈለገው ለምን ነበር? ምክንያቱም የነነዌ ሰዎች በጣም ክፎች ስለነበሩ ነው። ምክንያቱም የነነዌ ሰዎች እስራኤላውያን ጠላቶች ስለነበሩ ነው። ምክንያቱም ዮናስ እግዚአብሔር የነነዌን ህዝብ እንዲያድን ስላልፈለገ ነው። ዮናስ ከእግዚአብሔር ፊት መኰብለል ችሎ ነበር። ዮናስ አንድ ከ3 እስከ 10 ቁጥር 3 ዮናስ ወደ ኢዮጴ ወረደ። ወደዚያ ወደ ተርሴስ የምትሄድ መርከብ አገኘ። የጉዞውንም ዋጋ ከከፈለ በኋላ ከእግዚአብሔር ፊት ወደ ተርሴስ ለመኮብለል ተሳፈረ። አራት እግዚአብሔርም በባህሩ ላይ ታላቅ ነፋስ ላከ። ከባድ ማዕበልም ተነስቶ መርከቢቱን አንገላታ፣ ልትሰበር ተቃረበች። አምስት መርከበኞቹ ሁሉ ፈሩ። እያንዳንዱም ሰው ወደ አምላኩ ጮኸ። የመርከቢቱም ክብደት እንዲቀል በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቢቱ ታችኛ ክፍል ወርዶ ተኛ። በከባድ እንቅልፍ ላይ ነበር። ስድስት የመርከቢቱም አዛዥ ወደ እርሱ ሄዶ እንዴት ትተኛለህ? ተነስና አምላክህን ጥራ እንጂ ምናልባትም ያስበንና ከጥፋት ያድነን ይሆናል አለው። ሰባት ከዚያም መርከበኞቹ እርስ በርሳቸው ይህ ክፉ ነገር በማን ምክንያት እንደ መጣብን ለማወቅ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። ስምንት ከዚያም ይህ ሁሉ አስጨናቂ ነገር በማን ምክንያት እንደደረሰብን ንገረን፣ ሥራ ምንድን ነው? ከወዴትስ መጣ? አገርስ የት ነው? ከየትኛውስ ሕዝብ ነህ? አሉት። ዘጠኝ እርሱም እኔ ዕብራዊ ነኝ፣ የብስንና ባሕርን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አለ። ዐሥር ዮናስ እርሱ አስቀድሞ ነግሯቸው ስለ ነበር ከእግዚአብሔር እንደ ኰበለለ አወቁ። ስለዚህም በሁኔታው በመደንገጥ ይህ ያደረግከው ምንድን ነው? አሉት። ዮናስ ከእግዚአብሔር ዘንድ መኮብለል ችሎ ነበር? አልቻለም። ዮናስ ከእግዚአብሔር መደበቅ ችሎ ነበር? አልቻለም። ዮናስ ከእግዚአብሔር ማምለጥ ችሎ ነበር? አልቻለም። ማንም ከእግዚአብሔር ማምለጥ አይችልም። ሰይጣንና አጋንንቱም እንኳን ከእግዚአብሔር ማምለጥ አይችሉም። ትንቢተ ዮናስ 1 ከ11 እስከ 17 11 የባህሩን ማዕበል እጅግ የበረታ ስለ ሄደ ባህሩ ጸጥ እንዲልልን በአንተ ላይ ምን ብናደርግ ይሻላል አሉት። 12 እርሱም ይህ ታላቅ ማዕበል በእኔ ምክንያት እንደመጣባችሁ መጣባችሁ አውቃለሁ፣ አንስታችሁ ወደ ባህሩ ጣሉኝ፣ ባህሩም ጸጥ ይላል አላቸው። 13 ሰዎቹ ግን ባላቸው ኃይል እየቀዘፉ ወደ የብስ ለመጠጋት ሞከሩ። ይሁን እንጂ አልቻሉም፤ ባሕሩ የባሰ ይናወጥ ነበርና። ዐሥራ አራት እግዚአብሔር ሆይ እባክህ በዚህ ሰው ነፍስ ምክንያት አታጥፋን፤ የዚህ ንጹሕ ሰው ደምም በእኛ ላይ አይሁን፤ እግዚአብሔር ሆይ አንተ የወደድኸውን አድርግሃልና ብለው ወደ እግዚአብሔር ጮኹ። ዐሥራ አምስት ከዚያም ዮናስን ይዘው ወደ ባሕሩ ጣሉት፤ ባሕሩም ከመናወጥ ጸጥ አለ። አሥራ ስድስት ሰዎቹም እግዚአብሔርን እጅግ ፈሩ። ለእግዚአብሔር መሥዋዕትም አቀረቡ። ለእርሱም ስዕለትን ተሳሉ። አሥራ ሰባት እግዚአብሔር ግን ዮናስን የሚውጥ ትልቅ ዓሣ አዘጋጀ። ዮናስም በዓሣው ሆድ ውስጥ ሦስት ቀንና ሦስት ሌሊት አደረ። ዮናስ በእግዚአብሔር ላይ በማመፅ ወደ ነነዌ ስላልሄደ እግዚአብሔር ምን አደረገ? እግዚአብሔር ዮናስን እንዲውጥ ትልቅ ዓሣ ላከ። ዮናስ በትልቅ ዓሣ ሆድ ውስጥ ለምን ያህል ጊዜ ቆየ? ለሶስት ቀንና ለሶስት ሌሊት። ዮናስ በትልቁ ዓሣ ሆድ ውስጥ ሆኖ ራሱን ማዳን ችለው ነበር? አልቻለም። ዮናስን ማዳን የቻለው ብቸኛው ማን ነበር? እግዚአብሔር። ሰዎች ከዮናስ ጋር የሚመሳሰሉት በምንድን ነው? ዮናስ በትልቁ ዓሣ ሆድ ውስጥ ሆኖ ራሱን ማዳን እንዳልቻለ ሁሉ ሁሉም ሰዎች ራሳቸውን ከኃጢአት፣ ከሞት እና ከሰይጣን ኃይል ማዳን አይችሉም። እግዚአብሔር ብቻ ዮናስን ማዳን እንደቻለ ሁሉ ሰዎችን ሁሉ ማዳን የምችለው እግዚአብሔር ብቻ ነው። በትልቁ አሳ ሆድ ውስጥ ዮናስ ምን አደረገ? ትንቢተ ዮናስ ሁለት ቁጥር አንድ። ዮናስ በአሳው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ። ዮናስ በእግዚአብሔር ላይ ማመፁን ለእግዚአብሔር ገለጸ። ዮናስ በእግዚአብሔር ፊት ኀጢአት መሥራቱን ለእግዚአብሔር ገለጸ። ዮናስ እንዲያድነው ወደ እግዚአብሔር ጮኸ። እግዚአብሔር ዮናስን አዳነው። ትንቢተ ዮናስ ሁለት አስር አስር እግዚአብሔር ዓሣውን አዘዘው፣ ዮናስንም በደረቅ ምድር ላይ ተፋው። ዮናስ በእግዚአብሔር ላይ ማመጹንና ኀጢአት መሥራቱን በተረዳ ጊዜ እግዚአብሔር ምን አደረገ? እግዚአብሔር ትልቁ ዓሣ ዮናስን በደረቅ መሬት ላይ እንዲተፋው አደረገ። እግዚአብሔር ዮናስን ለምን አዳነው? ምክንያቱም ዮናስ በእግዚአብሔር ላይ ማመጹን ስላመነ። ምክንያቱም ዮናስ በእግዚአብሔር ላይ ኀጢአት መሥራቱን ስላመነ። እግዚአብሔር ዮናስን ካዳነው በኋላ ወደ ነነዌ መሄድ የለብህም አለው አላለውም። ትንቢተ ዮናስ ሶስት ከአንድ እስከ ሁለት አንድ የእግዚአብሔርም ቃል ሁለተኛ ጊዜ እንዲህ ሲል ወደ ዮናስ መጣ። ሁለት ወደ ታላቂቱ ከተማ ወደ ነነዌ ሄደህ የምነግርህን መልእክት ስበክላት። እግዚአብሔር አይለወጥም። እግዚአብሔር በፍጹም አይለወጥም። እግዚአብሔር አሁንም ዮናስ መልእክቱን ይዞ ወደ ነነዌ ሰዎች እንዲሄድ ይፈልጋል። እግዚአብሔር አሁንም የነነዌን ሰዎች ማዳን ይፈልጋል። በዚህ ጊዜ ዮናስ እግዚአብሔርን ታዞ ወደ ነነዌ ሄዷል። ትንቢተ ዮናስ 3 ከቁጥር 3 እስከ 5 እና ቁጥር ዐሥር ሦስት ዮናስም የእግዚአብሔርን ቃል ታዘዘ፣ ወደ ነነዌም ሄደ። በዚህ ጊዜ ነነዌ ታላ ከተማ ነበረች። እሷንም ከዳር እስከ ዳር ለመጎብኘት ሦስት ቀን ያስፈልግ ነበር። አራት ዮናስም ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌዬ በአርባ ቀን ውስጥ ትገለበጣለች ብሎ አወጀ። አምስት የነነዌ ሰዎች እግዚአብሔርን አመኑ፣ ጾምንም አወጁ። ሰዎቹም ሁሉ ከትልቁ እስከ ትንሹ ማቅ ለበሱ። ዐሥር እግዚአብሔርም ምን እንዳደረጉና ከክፉ መንገዳቸውን እንዴት እንደ ተመለሱ ባየ ጊዜ ራራላቸው። በእነርሱም ላይ ሊያመጣው ያሰበውን ጥፋት አላደረገም። በዚህ ጊዜ ዮናስ እግዚአብሔርን ታዞ ወደ ነነዌ ሄደ። በዚህ ጊዜ ዮናስ የእግዚአብሔርን መልእክት ለነነዌ ሕዝብ አደረሰ። ዮናስ የነነዌ ሕዝብ የኀጢአትን መንገድ ትተው የእግዚአብሔርን መንገድ እንዲከተሉ ተናገረ። የነነዌ ሕዝብ ዮናስ የነገራቸውን የእግዚአብሔርን ቃል ሰሙ። አዎን፣ እግዚአብሔር እናንተም እንደ ነነዌ ሰዎች እንድትሆኑ ይፈልጋል። እግዚአብሔር ለእናንተም እንደ ነነዌ ሰዎች መልእክቱን እንድታዳምጡ ይፈልጋል። እግዚአብሔር እናንተም እንደ ነነዌ ሰዎች በእግዚአብሔር ቃል እንድታምኑ ይፈልጋል። እግዚአብሔር የኀጢአት መንገድ ትታችሁ የእግዚአብሔርን መንገድ እንድትከተሉ ይፈልጋል። እግዚአብሔር ሌሎች ብዙ ሰዎች የእርሱ መልእክተኞች እንዲሆኑና ቃሉን ለሰዎች እንዲነግሩ ይፈልጋል። እግዚአብሔር የእርሱ መልእክተኞች እንዲሆኑና መልእክቱን ለሰዎች እንዲነግሩ የመረጣቸው ሰዎች ምን ይባሉ ነበር? ነቢያት። እግዚአብሔር አንዳንዶቹን ነቢያት ወደ አስሩ የእስራኤል ነገዶች ላካቸው። እግዚአብሔር አንዳንዶቹን ነቢያት ደግሞ ወደ ሁለቱ የይሁዳ ነገዶች ላካቸው። ነቢያት ለሕዝቡ ምን ተናገሩ? የኀጢአት መንገድ እንዲተዉና የእግዚአብሔርን መንገድ እንዲከተሉ እንዲሁም ነቢያቱ እግዚአብሔር ሕዝቡ ጣዖቶቻቸውን እንዲያስወግዱ እንደሚፈልግ ተናገሩ። ከእግዚአብሔር ነቢያት አንዱ ኢሳይያስ ይባል ነበር። ነቢዩ ኢሳይያስ ወደ አስሩ የእስራኤል ነገዶች ሄደ። እግዚአብሔር በነቢዩ ኢሳይያስ አማካኝነት ለአስሩ የእስራኤል ነገዶች የተናገረው ይህን ነው። ኢሳይያስ አስር ቁጥር ስድስት ቁጥር ስድስት እግዚአብሔር እንዲህ አለ ሀብታቸውን እንዲዘርፍ ምርኮን እንዲያግበሰብስ እንደ መንገድ ላይ ጭቃም እንደሚረግጣቸው አምላክ በሌለው ሕዝብ ላይ እልከዋለሁ በሚያስቈጣኝም ሕዝብ ላይ እሰደዋለሁ ዐሥሩ የእስራኤል ነገዶች የኀጢአት መንገዳቸውን ትተው የእግዚአብሔርን መንገድ ካልተከተሉ ምን ይደርስባቸዋል እግዚአብሔር ዐሥሩን የእስራኤል ነገዶች እንዲያሸንፉና ባሪያዎች እንዲያደርጓቸው አሶራውያንን ይልክባቸዋል። ሌላው ከእግዚአብሔር ነቢያት አንዱ ኤርሚያስ ይባል ነበር። ነብዩ ኤርሚያስ ወደ ሁለቱ የይሁዳ ነገድ ህዝቦች ሄደ። እግዚአብሔር በነብዩ በኤርሚያስ አማካኝነት ለሁለቱ የይሁዳ ነገዶች የተናገረው ቃል ይህ ነው። ኤርሚያስ 20 ቁጥር 5 እግዚአብሔር እንዲህ አለ። ለዚህችን ከተማ ሀብት ሁሉ ጥሪቷን የይሁዳን ነገሥታት ውድ ዕቃና ንብረት ሁሉ ለጠላቶቻቸው አሳልፌ እሰጣለሁ። እነርሱም ዘርፈው ወደ ባቢሎን ይዘውት ይሄዳሉ። ሁለቱ የይሁዳ ነገዶች የኀጢአት መንገዳቸውን ትተው የእግዚአብሔርን መንገድ ካልተከተሉ ምን ይደርስባቸዋል? እግዚአብሔር ሁለቱን የይሁዳ ነገዶች እንዲያሸንፏቸውና ባሪያዎቻቸው እንዲያደርጓቸው ባቢሎናውያንን ይልክባቸዋል። እግዚአብሔር አልተለወጠም። እግዚአብሔር አሁንም ሁሉም ሰው የኀጢአት መንገድ ትቶ የእግዚአብሔርን መንገድ እንዲከተል ይፈልጋል። እግዚአብሔር የኀጢአትን መንገድ ትተው የእርሱን መንገድ ያልተከተሉትን ሁሉ በዘላለም ሞት ይቀጣቸዋል።